ፓኪስታን ትናንት እሑድ በአጥፍቶ ጠፊዎች የቦምብ ጥቃት ለሞቱባት ሰዎች ዛሬ ሐዘን ላይ ውላለች። ምስራቃዊ ላሆር ከተማ ውስጥ የትንሣኤን በዓል ያከብሩ የነበሩ ክርስቲያኖችን ኢላማ ያደረገው ይኸው የአጥፍቶ ጠፊዎች ጥቃት 30 ሕፃናትን ጨምሮ ቢያንስ 72 ሰዎች መግደሉ ታውቋል። ከሦስት መቶ የማያንሱ ሌሎች ሰዎችንም ላቆሰለው ለዚህ ፍንዳታ ታሊባን ኃላፊነት መውሰዱ ታውቋል። የፓኪስታኑ ጠቅላይ ሚኒስትር ናዋዝ ሸሪፍ ይህ የላሆሩን ጥቃት ተከትሎ ጸረ ሽብርተኝነት ዘመቻውን እንደሚያጧጡፉና በነዚህ ነፍሰ ገዳዮች ላይም የማያዳግም እርምጃ ለመውሰድ ቃል መግባታቸው ታውቋል። ዝርዝሩን ትዝታ በላቸው ልታቀርብ ነው። የጸጥታ ኃይሎች ዛሬ እጅግ የበዙ አሰሳዎችና አደን አካሄደው ካገኟቸው ፍንጮች ጋር ግንኙነት አላቸው ያሏቸውን ሰዎች መያዛቸውን አንድ የፓኪስታን ወታደራዊ ቃል አቀባይ አመልክተዋል። ተጠርጣሪ ሽብርተኞችና አመቻቾች ተብሎ የተያዙት ቁጥራቸው የበዛ የተባሉ ሰዎች የትላንቱ ጥቃት የተፈጸመባት ከፍተኛ የሕዝብ ቁጥር ያለባት የፑንጃብ ክፍለ ሀገር ሙልታን እና ፋይዛላባድ ከተሞች ውስጥም የሚኖሩ ናቸው። ከፓኪስታኑ ታሊባን መገንጠሉን ያሳወቀው ጀማቱል አህራር የሚባለው ድርጅት ኃላፊነቱን የወሰደ ሲሆን የጥቃቱ ኢላማ ያደረገው ክርስቲያኖችን እንደሆነ አስታውቋል። አክራም አሪፍ የሚባል አንድ የዓይን እማኝ ለጋዜጠኞች ሲናገር ሞተር ብስክሌቱን አቁሞ ከጓደኛው ጋር ወደ መናፈሻው እየገባ ሳለ ከውስጡ ፍንዳታውን መስማቱን ተናግሯል። ተሯሩጠን ወደ ውስጥ ስንገባ የተበታተኑ ራሶችና እግሮችን አየን። ብዙ የተጎዱ ሰዎች፣ ወንዶች፣ ሴቶች፣ ሕፃናት እዚህም እዚያም ወድቀው ነበር ብሏል። እናም መጀመሪያ ከወደቀበት ያነሳው የስድስት ዓመት ሕፃን እንደነበረ ገልጿል። ባለሥልጣናቱ በመናፈሻው ስፍራ ውስጥና ውጭም ጥበቃ አለማድረጋቸው አግባብ አልነበረም ሲል መሐመድ አረሺድ የሚባል ሌላ የአይንማኝ ወቅሷል። ከባድ ፍንዳታ ሰማን፣ ወዲያው የደም ኩሬና እዚህም እዚያም የወዳደቁ አካላትና ሰዎችን አየን ብሏል። የፓኪስታን ጠቅላይ ሚኒስትር ናዋዝ ሸሪፍ ዛሬ ፑንጃብ ክፍለ አገር ዋና ከተማ ላሆር ገብተው ከዚች ጥቃቱ ከተፈጸመባት ከተማ የጸጥታና ሲቪል ባለስልጣናት ጋር ስብሰባ ተቀምጠዋል። ጽንፈኞችንና ሽብር ፈጠራውን ለማጥፋት የሚያደርጉት ጥረት እንደማይታጠፍ ዝተዋል። ዩናይትድ ስቴትስ ጥቃቱን እንደምታወግዝ የብሔራዊ ጸጥታ መስሪያ ቤቱ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ፓኪስታን ባለባት የሰብአዊ መብቶች ጥበቃ ግዴታ መሰረት አጥፊዎቹን በአፋጣኝ ፍትህ ፊት እንድታቀርብ ዛሬ ባወጡት መግለጫ አሳስበዋል። ቤልጅግ ዋና ከተማ ብራስልስ ውስጥ ባለፈው ሳምንት ከተፈጸመው የሽብር ጥቃት ጋር ተያይዞ በሌሎች ሶስት ተጨማሪ ሰዎች ላይ ክስ መመስረታቸውን የሀገሪቱ ፌዴራል አቃቢያነ ህግ ዛሬ አስታወቁ። የብራስልሱ ጥቃት አራት የዩናይትድ ስቴትስ ዜጎችን ጨምሮ ለሰላሳ አምስት ሰዎች ህይወት መጥፋት ምክንያት መሆኑ አይዘነጋም።